እዚህ ዩናይትድ ስቴትስ ሚቱ የተባለው እንቅስቃሴ አንድ ዓመት ሞላው። እስከ መቼ ዘልቅ ይሆን? የዩናይትድ ስቴትስዋ የፊልም ኢንዱስትሪ ሆሊውድ አድራጊ ፈጣሪ ሃርቪ ዋይንስታይን ሴት ሠራተኞች ላይ ወሲባዊ ትንኮሳ አድርሰዋል፣ ጥቃትም ፈጽመዋል ተብሎ መወንጀሉን የዘረዘረ ሪፖርት በኒውዮርክ ታይምስ ጋዜጣ ከወጣ ልክ አንድ ዓመት ሆነው። ከዚያ ጊዜ ያነሳ ታዲያ በተለያዩ የኑሮ ይዘታ ላይ ያሉ በርካታ ሴቶች እኔም ተዋክቤ ያለሁ፣ ጥቃት ተፈጽሞብኛል እያሉ በትዊተር ሚቱ በተባለው እንቅስቃሴ ታሪካቸውን የያዥ ጎደጎዶች ጀመር። እንደዚያ እያለ ሚቱ ዝናው ከተናኘ ዛሬ አንድ ዓመት ሆነ። እንቅስቃሴው ዘላቂ ለውጥ አምጥቶ ይሆን? የአሜሪካ ድምፅ ዘጋቢ ዶራ ጉኳር። ተቃኘዋለች። ቆንጅት ታዬ ታቀርበዋለች። በዓለም ዙሪያ ድህነትን ለማስወገድና ለማህበራዊ ፍትህ የሚሰራው ዓለም አቀፍ ግብረሰናይ ድርጅት ኬር በስምንት ሀገሮች ባካሄደው ጥናት ከአራት ወንዶች ውስጥ አንዱ ሴቶች ከአሰሪ ጋር ወሲባዊ ግንኙነት መፈጸም አለባቸው፣ ያ ክፋቱ ምኑ ላይ ነው? የሚል አስተሳሰብ ያለው እንደሆነ ደርሶበታል። ሬቸል ሊማን የኬር ተጠሪ ናቸው። ያብራራሉ። 6ግብፅ ውስጥ ለምሳሌ 60 ከመቶ ወንዶች እንደዚህ የሚያስቡ ናቸው። ዩናይትድ ስቴትስም ውስጥ ቢሆን አህዙ በእርግጥ አነስ ያለ ቢሆን፣ ከስምንት ወንዶች አንዱ በዚሁ ባለንበት በ2018 ዓ ም እንደዚህ አይነት አስተሳሰብ ያላቸው ናቸው። ስለዚህ ነገሩ አለም አቀፍ ችግር መሆኑን ነው የሚጠቁመን። ዴቪያ ተሚን የኩባንያዎች ስነ ምግባርና የስራ ባህልን በተመለከቱ ጉዳዮች አማካሪ ባለሙያ ናቸው። ያ እንዳለ ሆኖ ይላሉ፣ ሚቱ እንቅስቃሴ በትላልቅ ኩባንያዎች አካባቢ ለውጥ አስመዝግቧል። ይሁንና መዋለነዋይ አፍሳሾች እንዲህ ባሉ የወሲባዊ ትንኮሳና ጥቃት የተያያዙ ጉዳዮች ያልተፈቱላቸው ኩባንያዎች ውስጥ ገንዘባቸውን መመደብ ላይ እንዲያመነቱ አድርጓል። ዴቪያ ተመን የኮርፖሬሽን ቦርዶች ከጊዜ ወደ ጊዜ ኃላፊነት እየወሰዱ የመጡ ይመስለኛል። ለዚህ አንዱ ምክንያት የቦርድ አባላት ሴቶች ቁጥር እየጨመረ መሆኑ ነው። ሌላው ደግሞ ስምን መጠበቅ አስፈላጊ መሆኑን ስላወቁትም ጭምር ነው። አዳዲስ የቦርድ አባላት በገቡና ስብጥሩ እየሰፋን በሄደ ቁጥር በትክክል እንስራ የሚለው ድምፅ እየጠነከረ ይመጣል። ያም ነው ዴቪያ ቴምን እንደ ኤሮፓውያን አቆጣጠር ከ2015 ዓ ም ታህሳስ ወር ወዲህ በወሲባዊ ትንኮሳ ወይም ከዚያ በባሰ አድራጎት የተወነጀሉ ታዋቂ ሰዎችን ሲከታተሉ ቆይተዋል። እስካሁን ቁጥራቸው 723 እንደደረሰ ነው የሚናገሩት። ሚቱ እንቅስቃሴ ፖለቲካዊ ለውጦችንም እያበረታታ ሳይሆን አልቀረም። በአሁኑ ጊዜ ዩናይትድ ስቴትስ ውስጥ በመጪው ህዳር ወር በሚካሄዱት ምርጫዎች ከምንጊዜውም ቁጥራቸው የበዛ ሴቶች ለኮንግረስ አባልነት፣ ለአገረ ገዥነት ወይም ለክፍላተ ሀገር ምክር ቤት ተወካይነት እየተወዳደሩ ናቸው። So I think that Me Too creates and sort of adds to an environment in which we're questioning እንደሚመስለኝ ሚቱ ስለ ስልጣን ሚዛን መዛባት በተለይም ወንዶችና ሴቶች ያላቸውን ቦታ በተመለከተ የምናነሳቸውን ጥያቄዎች ጠንከር እንዲሉ አግዘዋል። በየተቋማቱ ሁሉ ያለው የተዛባ ስልጣን ድርድር ስንመለከት ሴቶች ጠረጴዛው ላይ ትላልቅ ውሳኔዎች የመስጠት ስልጣን ቦታ እንደሌሉ እናስተውላለን። አንዳንድ አሜሪካውያን የሚቱ እንቅስቃሴ ለውጥ እንዳመጣ ያምኑበታል። ቴሬሳ ብራንት ዩታ ክፍለ ግዛት ውስጥ የሚኖሩ የቤት እመቤት ናቸው። ሴት ልጄ አንዳንድ ሁኔታዎች ሲገጥሟት ምን ማድረግ እንዳለባት ለማስተማር በማደርገው ጥረት ሚቱ በደንብ አስተዋጽኦ ይኖረዋል ብለዋል ቴሬሳ። ኤሪክ ቪንሰንት ደግሞ አሪዞና ነዋሪ የምርት ዲዛይን ባለሙያ ናቸው፣ እንዲህ ይላሉ። በህብረተሰቡ ውስጥ እንዴት የተስፋፋ እንደሆነ ይበልጡን እንዳስተውል አድርጎኛል። በሚያስደነግጥ ኳን ዓይኔን ገልጬበታለሁ። አቢ ቡቲክ ፎር በአንድ ኤምባሲ ውስጥ በተለማማጅነት የተሰማራች ወጣት ነች። It raises awareness and ለህብረተሰባችን ጥሩ ይመስለኛል ካሁን ቀደም ተደብቀው የነበሩ ችግሮችን እንድናውቅ ይረዳናልና ብላለች አቢ። የሚቱ እንቅስቃሴ አሜሪካን ብቻ የሚመለከት ሳይሆን ባለም ዙሪያ ወሲባዊ ወከባ የሚገጥማቸውን ሴቶችም ጭምር የሚጠቅም ትርጉም ያለው ዘመቻ እንደሆነ የሚናገሩት የኬር ተጠሪዋ ሬቸል በመላው ዓለም ሴቶችን እነዚህ ችግሮች እንደሚገጥሟቸው በተለይም ደግሞ ድህነት በሰፈነበትና የሴቶች እኩልነት እጅጉን የተዛባ ሲሆን ሴቶች ይበልጡን ተጋላጭ እንደሚሆኑ ያስረዳሉ። ኬር ችግሩን ለመቅረፍ በተለያዩ ሀገሮች ስራ እንደጀመረም ይናገራሉ። ሬቸል ለምሳሌ ግብጽ ውስጥ የህዝብ ማመላለሻ አሽከርካሪዎች የሴቶቹ መንገደኞቻቸውን ደህንነት ለማስጠበቅ ስለሚጠቅሟቸው እርምጃዎች ስልጠናዎችን እየሰጠ ነው። የሆነ ሆኖ የሚቱ እንቅስቃሴ ዘላቂነት ይኖረዋል ወይ? ዴቪያ ቴሚን የስራ ቦታ ባህልና ቀውሶች ጉዳይ አማካሪ ባለሙያዋ እንዲህ ይላሉ። አንድ ቦታ ላይ በቃ መስመሩን አስምሮ ከዚህ ማለፍ አይቻልም፣ መቆም አለበት ሊባል ይገባል። አሁን እዚያ ጋር የደረስን ይመስለኛል ብለዋል ዴቪያ። ኢሊኖይ ክፍለ ሀገር ፋርማሲስት የሆኑት ሂባ ቺታኒ በበኩላቸው እንዲህ ይላሉ ይህ ሁሉም ሴት ላይ የሚደርስ ነገር ነው። ይሄ ሀቅ ነው። በትክክል በምፈልገውና በማምንበት መንገድ ነው ሁኔታውን የተቋቋምኩት አይደለም፣ ምክንያቱም ፍርሃት ስለነበረኝ። አሁንስ በዚያው መልክ ነው የምመልሰው ሊሆን ይችላል። አሁንም እፈራለሁ፣ የበቀል ጥቃት ሊያስከትልብኝ ይችላልና ሲሉ ገልጸዋል አቢ። ይህ የሚያሳየው ታዲያ ሴቶች ከወሲባዊ ትንኮሳና ጥቃት ነጻ የሚሆንበት ደፍረውም እምብኝ የሚሉበት ደረጃ ላይ ለመድረስ ትግሉ መቀጠል እንዳለበት ነው።